ማህደር ዜና። የመንን ከ2015 ጀምሮ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው የሚያወድመው ጦርነት የፖለቲካ ተንታኞች እንደሚስማሙበት የኢራንና የሳውዲ አረቢያ የተልእኮ ጦርነት ነው። የየመን ህጋዊ የሚባሉት ፕሬዚደንት ሪያድ ሆነው በሪያዶች ትዕዛዝ በተልኮ ያስተዳድራሉ አብድረቦ መንሱር ሀዲ። ሳውዲ አረቢያና የተባበሩት አረብ ኤምሬቶች እነ ግብፅን አስከትለው የፕሬዚደንት ሀዲ ጠላቶችን ወይም ሁቲዎችን ይወጋሉ። የተባበሩት አረብ ኤምሬቶች የሀዲ መንግስትን የሚቃወሙትን የደቡብ የመን ተገንጣዎችን ትረዳለች። የሳውዲ አረቢያ ገዢዎች እስላህ የተባለውን እስልምና አክራሪ ቡድንን ይደግፋሉ። የመን ታሪካዊት ምድር፣ የግራጋቢ ትብብር፣ የግራጋቢ ጦርነት፣ ምስቅልቅል ሀገር። የድፍን ዓለም ሙስሊም ለዒድ አልአድሃ በዓል በግ ሊሰዋ ሲዘጋጅ ቅዳሜ፣ አረባዊቱ ሙስሊሚቱ ታሪካዊቱ አደን አርባ ዜጎቿን ጭዳ አረገች። ግራ አጋቢው አሰላለፍ ምስቅልቅል የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ሰበብ ምክንያቱ እጣፈንታም ፈንታ የአርባ ቀን ዕድል ጅልነት ስልታ ለማወቅ ብዙ ሌላ ሊባል ይችል ይሆናል። ሰውየው ግን ጥሩ ጅምርን እንጂ ፍጻሜን ሙከራ መከራን እንጂም ስኬት ደስታን ብዙ የሚያውቁ አይመስሉም። አብድረቦ መንሱር ሃዲ በ2015 ዳህላን ግዛት ላይ ስማቸው ከገነነው የሚሊሻ ጦር አዛዥ ከአይድሮስ ቃሲም አብዱል አዚዝ አልዙበይድ ጋር ግንባር ሲፈጥሩ ሁቲዎችን ከደቡብ የመን ለማባረር ዘየዱ ተብሎላቸው ነበረ። ስምምነቱን በጠንካራ ውል ለማሰርም ወጣቱን የሚሊሻ ጦር አዛዥ የእውቋም ጥንታዊቷ ውብ የወደብ ከተማም የአደን አገረ ገዢ አድርገው ሾሟቸው። ሹመቱ የሽማግሌው ፕሬዝደንት ጀንበር እያዘቀዘቀች የወጣቱ ሚሊሻ አዛዥ እየበረቀች የመምጣቷ ምልክት መሆኑን ምናልባት ከሪያዶች ይልቅ አቡዳቢዎች አስተንትነው ይሆን ይሆናል። ሆነም አልሆነ በብዙዎች ዘንድ ግን ከሪያድ በተልኮ የሚሾሙ የሚሽሩት በተልኮ የሚያዋጉት ሃዲ አደንን ለሁቲዎች አሳልፎ ለማይሰጥ ሁነኛ ሰው የማስረከባቸው ጥሩ ጅምር ተብሎ ተወድሶ ነበረ። እርምጃው ከማንም በላይ ለአዲሱ ተሿሚ በእርግጥ እጅግ ጠቃሚ ነበረ። አልዙበይዲ የአደንን የአዛዥ ናዛዥነት ስልጣን ከተረከቡ በኋላ ለሁቲዎች ቀንደኛ ጠላትነታቸውን እያሳዩ ሀዲን አልፈው የሪያዶችን ልብ እያማለሉ የአቡዳቢዎችን ቀልብ ይማርኩ ገቡ። የጤና ጦትና የዕድሜ መግፋት ባደከመው አቅም በስደት ስልጣን የሪያዶችን ትዕዛዝ፣ የሚኒስትሮቻቸውን ጉትጎታ፣ የታማኝ ተዋጊዎቻቸውን ውትወታ፣ የጠላቶቻቸውን ጥቃት እኩል ለማስተናገድ የሚንጠራወዙት ፕሬዚደንት አብድረቦ ሃዲ በ2017 ወደ አደን ሲያማትሩ ያ የአደን ገዢ ከሪያዶች ሸሸት ከአቡዳቢዎች ል ጥፍ ብለው አገኟቸው። ሚያዚያ 2017 ፕሬዚደንቱ አልዙቤይዲን ከአደን አገረገዥነት ሻሩ። ሃዲ በእርግጥ መጀመር እንጂ መፈጸም አይሆንላቸውም። በ2015 ከአልዙቤይዲ ጋር የጀመሩትን የፖለቲካ ጨዋታ በሁለተኛ ዓመቱ ሲያቋርጡ፣ አልዙቤይዲ በአዲስ ስልት ቀጠሉበት። ግንቦት መጀመሪያ አልዙበይዲ የደቡብ የመን የሽግግር ምክር ቤት ያሉትን ድርጅት ወይም የፖለቲካ ማኅበር መሠረቱ። በሁለተኛ ዓመቱ በቀደም ቅዳሜ አንድ የአልዙበይዲ ጦር አዋጊ ደህና ሰንብት አለከዓደን ሕዝብ ልኽዋኒ በንቁሎም ዓሰላማ ሐሱና ንሕና ጀንብል መዓሼ ቅልሒን ለወንድማማች ፓርቲ ደህና ሰንብት እንላለን። አሁን ፕሬዚዳንታዊ ቤተ መንግሥት ማሻክ አጠገብነን። ደጋፊዎቻችሁ መውጫ መንገድ የላቸውም። ሀገራችንን እየተቆጣጠርን ነው። ከእንግዲህ የወንድማማቾች ፓርቲ ከደቡብ ደህና ሰንብት፣ ድሉ የኛ ነው። ሌላው ቀጠለ አልዙቤይድን ፕሬዝደንት እያለ አልጀኑቢይን አለዚነ ሰቀቱ ሹሃዳ ፊ መዓርክ ሳቢቃ ከደቡብ ለተሰዉት ወገኖቻችን ከዚህ ቀደም በተደረገውም በዛሬውም ውጊያ መሥዋዕት ለሆኑት ሁሉ ፈጣሪ ነፍሳቸውን እንዲምራት እንጸለያለን። የቆሰሉት ፈጥነው እንዲፈወሱም እንጸለያለን። የአሁኑ ድል አሸባሪውን የኢስላህ ፓርቲን ካሸነፍን ወዲህ የተቀዳጀነው ትልቅ ድል ነው። ይህ ድል የደቡብ የመን ፕሬዚደንት የአይደሩስ አልዙበይዲ ድል። ከአራት ዓመት በፊት የአንዲት ትንሽ ግዛት ትንሽ ሚሊሽያ አዛዥ የነበሩት አልዙበይዲ አሁን የአብድረቦ መንሱር ሀዲ ተፎካካሪ ምናልባትም የበላይ ሆኑ፣ ፕሬዚደንት ተባሉ በደጋፊዎቻቸው ዘንድ። አልዙቤይድ የሚመሩት የደቡብ የሽግግር ምክር ቤት ዓላማ የቀድሞዋን ሶሻሊስት አረብ ሪፑብሊክ ከሰነአ ማዕከላዊ መንግስት አገዛዝ ነፃ ማውጣት ነው። ከአረብ ኤምሬቶች ከስልጠና እስከ ዘመናዊ ጦር መሳሪያ፣ ከገንዘብ እስከ ስለላ ሙሉ ድጋፍ ይደረግለታል፣ ኃይሉን እስከሚያጠናክር ድረስ በአንድ በኩል በሳውዲ አረቢያ ከሚደገፈው ኢስላህ ጋር አብሮ ሁቲዎችን እየተዋጋ በሌላ በኩል የሃዲ መንግስት ይዞታን ለመቆጣጠር እያደባ ነበረ። ቅዳሜ በግልጽ ተሳካለት። ቡድኑ ዓደንን ጨምሮ አሁን በርካታ የደቡብ የመን ስልታዊ ከተሞችን ይቆጣጠራል። በአቡዳቢ የሚደገፈው ቡድን በሳዑዲ አረቢያ ከሚረዳው ኢስላህ ፓርቲ በተለይ ደግሞ ሪያድ ከሚገኙት ከሃዲ መንግስት ጋር ግልጽ ውጊያ መግጠሙ ጥብቅ ወዳጆች በሚመስሉት በሪያድና በአቡዳቢ ነገስታት መካከል ያለውን የጥቅም ሽሚያ በግልጽ የሚያስመሰክር ነው ይላሉ ታዛቢዎች። የኢትዮጵያ የውጭ ግንኙነት የስትራቴጂ ጥናት ተቋም የፖለቲካ ተንታኝ አበበ አይነቴ እንደሚሉት ደግሞ ሰሞኑን አደን ላይ የታየው ግራጋቢ የኃይል አሰላለፍ የተልኮው ጦርነት አራማጆች የሚከተሉትን መርህ ወይም ፖሊሲ ተደጋጋፊ ሳይሆን ተፎካካሪ መሆኑን የሚያጋልጥ ነው። እንግዲህ የመካከለኛው ምስራቅ አብዛኛዎቹ ሀገሮች የሚከተሉት የውጭ ፖሊሲ ቀጣይነት ያለውና ኮንሲስተንትና ፕሪዲክትብል የሆነ አይደለም። የትራንዛክሽናል የሚባለው በጊዜያዊ ጥቅምና በጊዜያዊ የፖለቲካ አሰላለፍ መሰረት ያደረገ በመሆኑ በሳውዲ አረቢያና በዩናይትድ አረብ እምረት መካከል በተለይም ከአፍሪካ ቀንድ ሀገሮች የተወሰኑትን ጨምሮ የተባበሩት አረብ እምረትና የሳውዲ አረቢያ የፖለቲካ ጥቅማቸውን ለማሳካት የሚሄዱበት መንገድ ነው። የሚከተሉት ፖሊሲ በተደጋጋፊነት ሳይሆን ተፎካካሪነት ባህሪ ያለው ነው። ስለዚህ የዛ መገለጫ ነው። አብድረቦ መንሱር ሀዲ ሀገራቸውንም ራሳቸውንም የተፎካካሪው መርህ ቤዛ ካደረጉ አምስተኛ ዓመታቸው። ለሁሉም ግን ሰውየው እንግዳ አይደሉም። ብሪታንያ ከመሠረተችው የደቡብ አረቢያ ፌዴሬሽን የጦር ትምህርት ቤት በ1966 ሲመረቁ ጎበዝ መኮንን፣ ተስፋ ሰጪ አዋጊ፣ ቆፍጣና ወጣት ተብለው ነበረ። ብሪታንያ ከመሠረተችው የጦር ትምህርት ቤት በመኮንንነት ተመርቀው ለተጨማሪ ትምህርት ወደ ብሪታንያ ሊላኩ ሲሉ ግን እንግሊዘኛ አይችልም ተብለው ቀሩ። የካፒታሊስቷ ብሪታንያ የጦር ትምህርት ቤት ምሩቅ ብሪታንያ መማር አይችልም በተባሉ በሦስተኛ ዓመታቸው ግን ሶቪየት ኅብረት ሄዱ። እንግሊዘኛ አይችልም የተባለው መኮንን በሩሲያኛ አራት ዓመት የታንክ አዋጊነት ተማሩ። ባለፈው ቅዳሜ የደቡብ የመን ተገንጣዎች የተቆጣጠሩትን የአደንን ቤተ መንግሥት እንደ ጦር ጄኔራል ተመላልሰውበታል። ትዕዛዝ ተቀብለውበታል። ዘገባ አቅርበውበታል። በ1986 ግን 20 ዓመት ያገለገሉትን ያኔዋን የደቡብ የመን ሶሻሊስታዊ ሪፐብሊክ መንግሥት ከድተው ወደ ሰሜን ኮበለሉ። ጥቂት ቆይተው የሰሜን የመን መከላከያ ሚኒስትር ሆኑ። የተወለዱ ያደጉ፣ የተማሩ ለጀኔራልነት የበቁበትን ደቡብ የመንን ወክተው ካለቃቸው ከአሊ አብደላ ሳላህ ጋር ሁለቱን የመኖች አዋሃዱ ተባለ። ለውለታቸው ሽልማት፣ ደቡቦችንም ለመማረክ ሲባል በ1994 ምክትል ፕሬዚደንት ሆኑ። በ2012 ፕሬዚደንት አሊ አብደላ ሳላህ በሕዝባዊ ዓመፅ ከሥልጣን ሲወገዱ መጀመሪያ ተጠባባቂ ቀጥሎ ሙሉ ፕሬዚደንት ሆኑ። የሰንአን ቤተ መንግስት ቅንጦት ግን በቅጡ ሳያጣጥሙ በሁቲ አማጽያን ግፊት ስልጣን መልቀቃቸውን አወጁ። ጥር 2015 ከሰንአ ሸሽተው ድሮም እንደ ጀኔራል በሚያውቁት የአደን ቤተ መንግስት ለአጭር ጊዜ ተቀምጠውም ነበረ። ወዲያው ግን ሽሽት ወደ ሪያድ። ፕሬዚደንት አብድረቦ መንሱር ሀዲ ሪያድ ሆነው በሳውዲ አረቢያዎች ትዕዛዝ፣ በሳውዲ አረቢያዎች ገንዘብ፣ በሳውዲ አረቢያ፣ በአረብ ኤሚሬቶች፣ በግብጽ፣ በሱዳንና በሌሎችም ሀገራት ጦርና ጦር መሳሪያ በኢራን ይደገፋሉ በሚባሉት ሁቲዎች ላይ የከፈቱት ጦርነት እነሆ እስከዛሬ ሺዎችን ያረግፋል፣ መቶ ሺዎችን አቁስሏል፣ ሚሊዮኖችን በረሃብና በሽታ ያሰቃያል። እንደ ቀጠለም ነው። ሀዲ ከይስሙላ ባለፍ በርግጥ ጦርነቱን ለማስቆም ሆነ ለመቀጠል አቅመቢስ ናቸው። የተባበሩት መንግስታት የጀመረው ድርድርም በነበረበት እየረገጠ ነው። ሀያሉ ዓለምም የመንን የመኖችን ለሚያጠፉት ለሪያድ አቡ ዳቢ ገዢዎች እርግፍ አድርጎ የተወ መስሏል። ሪያድ አቡ ዳቢዎችም አደል ላይ እንደሆነው ወጥ ራእይ ያላቸው አይመስልም። የፖለቲካ ተንታኝ አበባ አይነቴ ግን ጦርነቱ ማቆሚያ አጣው በጥቅል ዓለም የመደጋገፍ የፖለቲካ መርህ በመጥፋቱ ምክንያት ነው ይላሉ። የመን ውስጥ ያለው ችግር ከተባበሩት መንግስታት ፍላጎት ውጪ ወይም ከተባበሩት መንግስታት አቅም ውጪ ሆኖ አይመስለኝም እስካሁን ሳይሰታ የቆየው አሁን በዓለም ላይ ያለው የፖለቲካ የኃይል አስተላለፍ በመተባበር ከመስራት ይልቅ በመፎካከርና አንዱ ሌላውን ጥሎ በማለፍ ላይ የተመሰረተ የፖለቲካ አካሄድና አስተላለፍ ያለ በመሆኑ እንጂ የየመን ትንሽ ሀገር ናት። የሁሉም ብሔራዊ ጥቅም የሚጎዳ ሁኔታ ነው ያለው። የመኑ ጦርነት መጀመሪያ የእርስ በርስ ኋላ የኢራንና የሳውዲ አረቢያ የተልኮ ጦርነት፣ አሁን ደግሞ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች የፖሊሲ ወይም የመርህ ስህተት እየተባለ አብዛኛውን አረብ፣ ዩናይትድ ስቴትስን፣ ብሪታንያን በቀጥታም በተዘዋዋሪም አነካክሉ ተገልጧል። የመንን በመልክዓ ምድር አቀማመጥ፣ በምጣኔ ሀብት፣ በዘር ሃይማኖት የሚገናኙ የአፍሪካ ቀንድ ሀገራትም ከቱጃሮቹ የአረብ ሀገራት ጋር በማበርና ባለማበር ግራቀኝ እየተላጉ ነው። የፖለቲካ ተንታኝ አበባ አይነቴ እንደሚሉት ጦርነቱ በተራዘመ ቁጥር በየውስጥ ችግራቸው የሚዳክሩት የአፍሪካ ቀንድ ሀገራትን ለተጨማሪ ችግርና ቀውስ ማጋለጡ አይቀርም። ኢትዮጵያ ነች እስካሁን ባለው ሁኔታ በየመን ጉዳይ ላይ ገለልተኛ የሆነ አቋም የምታራምደው። ሌሎቹ እንግዲህ ያዝ ለቀቅ ያለ አቋም ነው ያላቸው። በተለይም ከሰብ ላይ የጋራ ግንባር እስከፈጠሩ ጊዜ ድረስ በተለይ የአረብ ሊግ አባል የሆኑ ሀገሮች የሚያራምዱት ፖሊስ እንደ ሁኔታው ተለዋዋጭነት ያለው ነው። እነዚህ ሀገሮች የራሳቸው የውስጥ ፖለቲካ ችግር አለባቸው። ኢትዮጵያም በውስጥ ፖለቲካ ላይ ተወጥራ ቆይታለች። ሱዳንም እንደዚሁ በውስጥ ፖለቲካ ውስጥ ናት። ኤርትራም በተመሳሳይ የውስጥ ፖለቲካ ችግር አለባት። ግብፅም የውስጥ የፖለቲካ ችግር አለ። ሶማሊያም እንደዚሁ እና እነዚህ ሀገሮች በአብዛኛው በውስጥ ፖለቲካቸውን ላይ የተጠመዱ በመሆኑ ይብዛም ይነስም የየአቶቹን የውስጥ ድክመት እነዚህ ሀገሮች ወደሚፈልጉት መስመር ለመሳብ እንዲጠቀሙ ሊያደርግ ይችላል። ይሄን የሚያደርጉ ከሆነ ደግሞ በቀጠናው ያለው የተረጋጋ ሁኔታ እንዳይፈጠር የማድረግ እድል ይኖረዋል። በየመን ጉዳይ ላይ የአፍሪካ ሕብረትም ኢጋድ በተባበረ መልኩ መምራት ካልቻሉ የመን ውስጥ ያለው ጦርነት ተራዘመና በጣም ረጅም ጊዜ በወሰደ ቁጥር በቀጠናው ያለው የሰላም ስጋት የበለጠ እየሰፋ የሚሄድበት ሁኔታ አለ። ሰው ታሪክ ካለው የመንን በጣሙን አደንን ሳይጠቅስ የሚተርከው ታሪክ በርግጥ የለውም። የመን እየጠፋች ነው። ጥፋቷም ለመጪው ትውልድ ምናልባት ተጨማሪ ታሪክ ይሆን ይሆናል። የአጥፊዎቿ መጥፊያ አይሆንም ብሎ መገመትም የዋህነት እንዳይሆን ከሁለቴ በላይ ማሰብን ይጠይቃል። ነጋሽ መሐመድ ነኝ። ቸር ያሰማንበል